ሳምንታዊው የሪፖርተር ጋዜጣ የእንግሊዝኛ ቋንቋ ስርጭት ባለፈው ቅዳሜ እትሙ የኢትዮጵያ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ መንግስታዊ ያልሆኑ አስር ድርጅቶችን እንደዘጋና አራት መቶ ሰባ ስድስት የሚሆኑትን እንዳስጠነቀቀ ጽፏል። ከነዚህም ድርጅቶች መካከል የእስላማዊ ሃይማኖት ጥናት ማዕከልና ና የአወሊያ ትምህርት ተቋሙ ሁለት መሆናቸውን ባለፈው ሐሙስ በጉዳዩ ላይ ለጋዜጠኞች መግለጫ የሰጡት የበጎ አድራጎት ድርጅቶች የህዝብ ግንኙነት ኃላፊ አቶ አሰፋ ተስፋ ተስፋዬ የሙስሊም ተቋማቱ የተቋቋሙበት የበጎ አድራጎት አላማ ውጪ በሃይማኖት ጉዳዮች ስለተሳተፉ ነው ማለታቸውን ጠቅሷል። በዚህ ጉዳይ ላይ ማብራሪያ እንዲሰጡን ትዝታ በላቸው ወደ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ ስልክ ደውላ ከፍተኛ የህዝብ ግንኙነት ኃላፊ የሆኑትን አቶ አህመድ ሰይድን አነጋግራለች። ቀጥሎ ይቀርባል። እሺ፣ አመሰግናለሁ። እነዚህ ድርጅቶች አሁን የተዘጉ አይደሉም። አሁን ተዘጉ ከሚባሉ ድርጅቶች ውስጥ ግን የአወሊያ ትምህርት ቤትን አይመለከተውም። ከዚህ በፊት በሁለት ሺ ሶስት አካባቢ የአወሊያን ይረዳ የነበረ አንድ የውጭ ድርጅት ኢንተርናሽናል ኢስላሚክ ሪሊፍ ኦርጋናይዜሽን የሚባል ድርጅት ነው በወቅቱ የተዘጋው። አወሊያን ይረዳ ስለነበረም ከአወሊያ ጋር ተያይዞ ሲናፈስ የነበረው ወሬ የተሳሳተ ነው። አወሊያ የተመዘገበው በበጎ አድራጎት ድርጅቶችና ማህበራት ኤጀንሲ ሳይሆን ከትምህርት ሚኒስትር በተሰጠው ፍቃድ የሚሰራ ድርጅት ነው። ግን እኛ የዘጋነው ድርጅት ደግሞ ይረዳው ስለነበረ ከዛ ጋር በተያያዘ ነው። አወሊያ የተዘጋበት ሁኔታ የለም አሁን። አወሊያ ትምህርት ቤት ተዘጋ የሚለው የወጣው ጽሁፍ ስህተት ነው ማለት ነው። እሱ የተሳሳተ ነው። ከአወሊያ ጋር የሚያገናኝ ነገር የለውም በስህተት የወጣ ነው። እሱንም የሚያስተካክል ደብዳቤ አሁን እየጻፍን ያለ ነው። ያው መረጃውን በአግባቡ አጣርቶ ካለመያዝ የተነሳ ዜና ነው። በዚሁ ነጥብ ላይ እንቆይና ኢስላሚክ ሪሊጅን ሪሰርች ሴንተር የተባለው ወይንም የእስልምና ሃይማኖት ጥናት ማዕከል የተዘጋበት ምክንያት ምንድን ነው? ግን መለስ ብለን እንየው እስቲ ከተዘጋ ሁለት ዓመትም ቢሆነው አሁን ሁለት አይነት ድርጅቶች ናቸው ያሉት አንደኛው ኢንተርናሽናል ኢስላሚክ ረሊፍ ኦርጋናይዜሽን የሚለው ነው። ሌላኛው ደግሞ ይሄ የእስልምና ተቋማት ጥናት የሚለው ድርጅት ነው። አሁን ይሄኛው ድርጅት እንደሚታወቀው የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ ያቋቋመው ስድስት መቶ ሀያ አንድ ሁለት ሺህ አንድ አዋጅ ሃይማኖትና የልማት ስራዎችን የለየበት ሁኔታ ነው ያለው። ከዚህ በፊት የበጎ አድራጎት ድርጅቶችን እና ማህበራት የሃይማኖት ስራንም ቀላቅለው የሚሰሩበት ሁኔታ ነበር። ነገር ግን አዋጁ በግልጽ ስላስቀመጠ በዳግም ምዝገባው ወቅት የሃይማኖት ስራ ይሰሩ የነበሩ ድርጅቶች እና የልማት ስራን አቀላቅሎ ይሰሩ የነበሩ ድርጅቶች ሁለቱን ለይተው እንዲሄዱ ያደረገ አዋጅ ነው። ስለዚህ በዳግም ምዝገባው ወቅት የሃይማኖት ድርጅቶችን ይመዘግብ የነበረው የፌዴራል ጉዳዮች ሚኒስትር ነው። ነገር ግን የበጎ አድራጎት ድርጅቶችን ደግሞ የመመዝገብ ስልጣን የተሰጠው የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ ስለነበረ በወቅቱ ሃይማኖትን ከበጎ አድራጎት ስራ ነጥለው የበጎ አድራጎት ስራን ብቻ የሚሰሩ ድርጅቶችን ይመዘግብ ስለነበረ የሃይማኖት ስራን ማስወገድ እንዳለባቸው እና የሃይማኖት ተቋማትን የሚመለከት ሌላ የመንግስታዊ ድርጅት ጋር ሄዶ እንዲመዘገቡ ያደረገበት ሁኔታ ነበር። በዚህ የተነሳ ኢንተርናሽናል ኢስላሚክ ሬሊፍ ኦርጋናይዜሽን የሚለው ኢንተርናሽናል የተቋቋመ ስለሆነ እና የመተዳደሪያ ደንባቸውም ሃይማኖትን በውስጡ ይዞ ይሰራ የነበረ ድርጅት ስለነበር ሃይማኖትና በጓድረጎ ስራ ነጥሎ እንዲሄድ ጥያቄ ቀረበለት። ይሄንን ማስ ረጅም ጊዜም እድል ተሰጥቶት፣ ነገር ግን ያንን ማስተካከል ባለመቻሉ ሊዘጋ ችሏል። ይሄኛው የጥናትና ምርምር ማዕከሉ ግን ከኢትዮጵያ የእስልምና ጠቅላይ ጉባኤ የሰራው ስራ ጋር ተመሳሳይነት ያለው ስራ ነበር የሚሰራው። ስለዚህ ይሄ ድርጅት ዞሮ ዞሮ ሃይማኖታዊ ስራዎችን የሚሰራ ስለነበረ የመብት ጥያቄዎች የተነሱበት ሁኔታ ነበረ። የእስልምና ጉዳዮች ጉባኤ እነዚህ ስራዎች የእኔ በመሆናቸው አላማዎቹን ይሄ ድርጅት ሊሰራቸው አይችልም የሚል ጥያቄ አቅርቦም ስለነበረ በወቅቱ ያ ከታየ በኋላ ይሄ ድርጅት የሌላ ተቋማትን አላማዎች እስልምና ጠቅላይ ጉባኤ ይሰሩ የነበሩ ስራዎችን መስራት ስለማይችል ሊታገድ ችሏል። ስለዚህ በዛ ምክንያት ነው ይሄ ድርጅት የተዘጋው። አቶ አህመድ መንግስት እነዚህን ተቋማት የዘጋው ከከፊሉ የሙስለም ማህበረሰብ አባላት ጋር በያዘው ፍጥጫ ነው የሚለውን የተቃዋሚዎች ትችት አስተባብለዋል። በሳውዲ አረቢያ እርዳታ ይተማመን የነበረው አለም አቀፍ የእስልምና የእርዳታ ድርጅት የተዘጋው መስከረም 10 2003 ዓ ም በፍትህ ሚኒስቴር በተጻፈ ትእዛዝ መሆኑን የሙስሊም ጉዳዮች የተሰኘው መጽሄት ጽፏል ድርጅቱ ከአወሊያ የትምህርት ተቋም በተጨማሪም የጤና የወላጅ አልባ ህጻናት እንክብካቤ የአስቸኳይ ጊዜ እርዳታ ላይ የተሰማራ እንደነበር እንዲሁም የአወሊያ ስራ ፈቃድ በመሰረዙም አሁን የትምህርት ተቋሙ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደሚተዳደር የሙስሊም ጉዳዮች መጽሄት ጠቅሷል። አቶ አህመድ ሰይድ በሌሎች መንግስታዊ ያልሆኑ ድርጅቶች ማለትም በቅርቡ የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ሴት የህግ ባለሙያዎች ማህበርንና የሰመጉን ገንዘብ ማገድ በተመለከተ ማብራሪያ ሰጥተውናል። ሌላ ጊዜ ይቀርባል። ለዛሬው ማብራሪያቸው አቶ አህመድ ሰይድን እናመሰግናለን።